ሰላም ጤና ይስጥልን። 666 ወይም ኢትዩ ኢሉመናንቲ መቀላቀል ለምትፈልጉ 0925958666 ዶክተር ይትባረክ ብለው ይደውሉ። ትክክለኛው ገጻችን ይህ ብቻ ነው። አደራ ከአጭበርባሪዎች ይጠንቀቁ።